ሙባረክ አንድ ሺ አራት መቶ አርባ ሁለተኛው የኢድ አልፈጥር በዓል ዛሬ በመላው ኢትዮጵያ ተከብሯል። በአዲስ አበባ ስታዲየም የተካሄደው የኢድ ሶላት መርሃ ግብር ላይ ሃይማኖታዊ ሁነቶች ተፈጽመዋል። በኢድ ሶላት ላይ መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ተቀዳሚ ሙፍቲ ሃጅ ኢድሪስ የሙስሊሙ ሕብረተሰብ ለተቸገሩ ወገኖች ማገዝ የሃይማኖታዊ አስተምህሮ ግዴታው ነው ብለዋል። የበዓሉ ተሳታፊዎችም በኮቪድ-19 ምክንያት አምና በጀማአ ያልተካሄደው የኢድ ሶላት ዘንድሮ ወደ ነበረበት መመለሱ እንዳስደሰታቸው ገልጸዋል። ፀሐይ ዳምጠው ተጨማሪ ዝርዝሩን ታስደምጠናለች። الله اكبر الله اكبر ዛሬ ከጠዋቱ 12 ሰዓት ጀምሮ የእስልምና እምነት ተከታዮች በአዲስ አበባ ስታዲየም የተለያዩ ሃይማኖታዊ ኩነቶች ስከውኑ ቆይተው በኢርሶላት መርሃ ግብሩን አጠናቋል። በመርሃ ግብሩ ላይ ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እንኳን ለ1442ኛው ዓመት ሂጅራ የኢድ አልፈጥር በዓል አደረሳችሁ አደረሰን ብለዋል። የረመዳን ወር በሙስሊሙ ማህበረሰብ ዘንድ የሰላም፣ የፍቅር የመተሳሰብና የአብሮነት ወር ነው ያሉት የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኢድሪስ ዛሬም የሚከናወኑ 13 አስፈላጊ ሃይማኖታዊ ተግባራት አሉ ሲሉ ገልጸዋል። እኔ ሃይማኖታዊ ተግባራቶች ናቸው! ከአስራ ሶስቱ ተወዳጅ ተፈላጊ ጉዳዮች አንደኛው ደስታ ነው። በዛሬ ቀን ማንኛውም ሰው ደስታ ሊገልጽ ቤተሰቡ ሊያስደስት፣ ጎረቤቱን ሊያስደስት ተገቢ ነው። ሌላው ሶደቃ ማበርከት አስፈላጊ ነው። ሶደቀተልፊጥር መስጠት

ተቀዳሚ ሙፍቲ ሀጂ እድሪስ አክለው በመዋደድ በመተሳሰብ በአንድነት ከቆም ጠላት ህዝቡን ለመነጣጠል ቀዳዳ ያጣልና፣ አንድነታችሁን አጠናክሩ፣ ሰላም ወዳድ ህዝብ መሆናችሁን በተግባር አሳዩ ስሉ ተደምጧል። የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳንቻ አቤቤ በበኩላቸው የእንኳን አደረሳችሁ መልእክት አስተላልፈው በቅዱስ የረመዳን ጾም ወቅት የተከናወኑ መልካም ተግባራት ተጠናክሮ እንዲቀጥሉ ጠይቀዋል። የአብሮነት እሴቶቻችንና የውስጥ አንድነታችንን በማጠናከር ከሁሉም አቅጣጫ የሚደረግብንን ጫና መከላከል አለብን ሲሉም አክለዋል። ሀገራችን ካለችበት ወቅታዊ ሁኔታ ወጣ ዱአ በማድረግ ሙስሊሙ ማህበረሰብ አስጣያነት ያለው ተግባር በመፈጸም ያሳለፈው ወር ነው። ይህ በአንድ ወቅት ላይ የረመዳን ወርን ብቻ ጠብቀን የምናደርገው ሳይሆን كل كبايه لما اشتغل يا ما የዘንድሮው የረመዳን ወር በተለይም በመዲናችን አዲስ አበባ ከሌሎች ሃይማኖት ተከታዮች ጋር በመሆን በጋራ በማፍጠር አንድነትን በማሳየት የአብሮነት ሴቶቻችን ላይ እያንጃበበ የመጣውን አቧራ ለማራገፍ ትልቅ አስተዋጽኦ አበርግቷል። ሀገራችንን ለማፈራረስ ሌት ተቀን የሚታክሩ ሀይሎች በብሔርና በሃይማኖት ስም ሊነጣጥሉን ስውር ዓላማቸውንም በራሳችን እጅ ለማሳካት የሚያደርጉት ሙከራም ፈጽሞ እንደማይሳካ በታላቁና ክብረ ወሰንን በሰበረው የጎዳና ላይ ኤስጠር ፕሮግራም በግልጽ መናገር ተችሏል። አቶ መሐመድ አህመድ የበዓሉ ተሳታፊ ነበሩ። ዘንድሮ ያው አልሐምዱላ ሁሉም ነገር የተሟላ ነው እና ያው ከምስኪኑ ወንድሞቻችን ያለን ነገር ተካፍለን በልተናል። አልሐምዱላ በመጪው ደግሞ የበለጠ ነገር ከአላህ እንጠብቃለን። ብቻ ያው በተቻለን አቅም የተወሰኑ ሰዎች ሆነን አካባቢያችን ላይ የተወሰነ ጀማ ሰግደናል። የኢድን ሰላት ሰግደናል እና በተረፈ ግን ዘንድሮ ግን አልሐምዱላ አላህ ደግሞ ለዚያ አበቃን። ያው በጀማ ማክስን ተጠቅመን አልሐምዱላ በላውንም አላህ ቀንሶልን ይኸው የኢድ ሰላት በጀማ አስቴዱ ውስጥ ለመስገድ አላህ አበቃን። አምና ኮቪድ-19 በኢትዮጵያ በመከሰቱ የኢድ ሶላት በጀማአ አልተከበረም። ዘንድሮ የኮቪድ-19 ወረርሽኝ ቢኖርም ጥንቃቄ እያደረግን በዓሉን እያከበርን ነው ያሉት ደግሞ አቶ ሰፋ ሬዲ ናቸው። ጥሩ የተየጀ ጀምሯል። እስካሁን ለወደ ስካሁ መጨረሻ ደግሞ በሰላም በጣም ለየት አምና በቤታችን መሰገድ ነው ኮረና ነው ዘንድሮ በጣም በሰላም በሁሉም ከወንድሞቻችን ጋር እየሰገድነ ነው። ኮረና እየጠበቅነ ነው። በኮረና ሁሉም እያደረጉ አልሐምዱላ። እስካሁን ጥሩ ነው ያለ ሁሉም ማስክ አድርጎ ማንም ሳያስገድደው በራሱ ማስክ አድርጎ በራሱ በራሱ ፖሊስ ሆኖ ራሱ ጠባቂ ሙስሊሙ ሁሉም በራሱ ነው። የዘንድሮው የኢድ አልፈጥር በዓል ኮቪድ-19 በኢትዮጵያ ከተከሰተ ሁለተኛው ኢድ ሲሆን ባለፈው ዓመት ሁሉም በየአካባቢው ባለበት ነው ያከበረው። ነገር ግን ዘንድሮ በአዲስ አበባ ከተማ የተከበረው የኢድ በዓል በሚሊዮኖች የሚቆጠሩ ህዝበ ሙስሊሞች ተሳታፊ ሆነዋል። ኮቪድን ለመከላከል የአፍና የአፍንጫ መሸፈኛ አድርጎ የወጡ ቢሆንም ርቀትን መጠበቅና መጨባበጥ ላይ ምንም ጥንቃቄ ሲደረግ እንዳልነበረ በስፍራው አስተውያለሁ። የጤና ባለሙያዎችና የሃይማኖት አባቶች ግን ህዝቡ ሁሉንም የጥንቃቄ ዘዴዎች ተግባራዊ በማድረግ ራሱንና ቤተሰቡን ብሎም ማህበረሰቡን ከወረርሽኙ እንዲጠብቅ በተደጋጋሚ ይወተውታሉ። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ። አላሁ አክበር አላሁ ያዋፊ ወያ ሰሪ አላሁ አክበር አላሁ

አድማጮች የሰማችሁት ለዕለቱ አብይ ርዕስ የያዝነውን ቅንብር ነበር። በትንታኔው መጽሔት ዝግጅታችን በድሬዳዋ ከተማ ቁጥራቸው የበዛ ሰዎች በተገኙበት በኢድ ሜዳ ስለተከበረው የኢድ አልፈጥር በዓል እናስደምጣችኋለን። የከተማዋ ከንቲባ አህመድ መሐመድ ቡህ ምዕመናኑ በመተሳሰብ መኖር እንዲቀጥሉና ሀገሪቱን አጋጥሟታል ካሏቸው የውስጥና የውጭ ችግሮች ራሳቸውን እንዲጠብቁ ጥሪ አቅርበዋል። ጅጅጋና ሀረርን ጨምሮ በሌሎች የምስራቅ ኢትዮጵያ ከተሞችም ኢድ አልፈጥር በድምቀት ተከብሯል። አዲስ ቸኮል ዝርዝሩን ያስደምጠናል። አንድ ሺ አራት መቶ አርባ ሁለተኛው የኢድ አልፈጥር በዓል ባነጋገርናቸው ምዕመናን ግምት በድሬዳዋ ታሪክ ከፍተኛ ቁጥር ያለው ምዕመናን የተሳተፉበት የኢድ ሰላት በመስገድ ተከብሯል። በወቅቱ ንግግር ያደረጉት ያስተዳደሩ ከንቲባ አህመድ መሐመድ ቡህ ምዕመናን በጾም ወቅት ሲያሳዩት የነበረው ለችግረኞች የመድረስና የመተሳሰብ ልምድ አጠናክረው እንዲቀጥሉ አደራ ብለዋል። ከግል ጉዳያቸው ባሻገር በጾም ወቅት ሲያደርጉ እንደነበረው ስለ ሀገራቸውም እንዲያስቡ ጠይቀዋል። ሀገሪቱ ያጋጠሟት ችግሮች በጥበብና በብልሃት በማለፍ የበለጸገች ኢትዮጵያን ሆን ለማድረግ የበኩላቸው እንዲያበረክቱም አደራ ብለዋል። የምንገኝበት ጊዜ የውጭና የውስጥ ጠላቶች በመቀናጀት በመናበብ አገራችንን ህልውና እየተፈታተኑ የሚገኙበት ፈታኝ ወቅት በመሆኑ ለሁላችንም ግልጽ ነው። በመሆኑ የሚገጥሙንን መሰናክሎች በጥበብና በብልሃት በማለፍ ሰላማችንን ጠብቀን ፍቅርና አንድነታችንን በማጠናከር የበለጸገችና ለነዋሪዎቿ ምንጭ ኢትዮጵያን እውን ለማድረግ እጅ ለእጅ ተያይዘን በጋራ እንድንቆም በዚህ አጋጣሚ ጥሪን ለማቅረብ እፈልጋለሁ። ከንቲባ አህመድ መሐመድ ቡ የኮቪድ-19 ወረርሽኝ ጥቃት ለመከላከልም አስፈላጊው ጥንቃቄ ሁሉ ከከተማ ነዋሪዎች እንዳይለይ ይመክረዋል። ከዚራ ነንበር ዋንና ሳቢያንን ጨምሮ በከተማዋ ልዩ ልዩ አካባቢዎች የሚኖሩ ክርስቲያኖች ከኤድ ሰላት መልስ በእግራቸው ወደ የቤታቸው ለሚሄዱ ምዕመናን ዋና ጾም መፍቻ ምግቦችን አዘጋጅቶ አስተናግደዋቸዋል። ላለፉት ሁለት ተከታታይ አመታት ሃይማኖታዊ መልክ ያላቸው ግጭቶችን በበዓላት ስላስተናገደችው ድሬዳዋ ትልቅ ለውጥ ቢሆንም ይህ ግን በፊትም የድሬዳዋ ነባር ባህል ነው ሲሉ አሚን ሸሪፍ የተባሉ ምዕመን ለቪዮኤ ቃላቸውን ሰጥተዋል። ዱሮ ጥንትም ያለ ነው እና በአፈታሪክ ወይም ተጽፎ ያለ ሳይሆን ይሄ በቃ በኔቸር ድሬዳዋ ውስጥ አለ። ሙስሊምና ክርስቲያን አንድ ላይ በቃ ተባብሮ የሚኖር ነው። ከዚህ በፊትም የጥምቀት በዓል ላይ ታቦቱን ሲሸኙ ሙስሊም ሃይማኖት ተከታይ ናቸው ዋ በማቀበል የደከማቸውን በማሳረፍ ነበር ሲያሳልፉ ነበሩ። በዘንድሮ ደግሞ የክርስቲያን ወንድሞቻችን ይህንኑ ነው ያደርጉት ማለት ነው። ይሄ አብዛኛው እዚሁ መንገድ ላይ ህዝበ ሙስሊሙ ስላቷቸውን ሰግዶ ሲያልፉ ዋ በማቀበል የሄድ ቦታን በማጽዳት ትናንትና እንደዛ ሲያደርጉ ነበርና ይሄ ያለ ነው። ባለፈው አመት በኮቪድ-19 ፍራቻ የአደባባይ ስግደት ያልነበረ ሲሆን በዘንድሮው ኢድ ሰላት ግን በአቶ አሚን ግምት በከተማዋ ታሪክ ከፍተኛ ቁጥር ያለው ምዕመን ለኢድ ስግደት ይወጣበት ዕለት ነው። በኢድ ሜዳ ከነበሩ ምዕመናን ባሻገር ቦታ አጣው ከሜዳ ውጪ በሁሉም አቅጣጫ ባሉ መንገዶችና ክፍት ቦታዎች ላይ በርካታ ምዕመናን ለስግደት ተገኝተው ነበር። በሶማሌ ክልልም በዓሉ በድምቀት እንደተከበረ ከክልሉ ያገኘነው መረጃ ያመለክታል። ጅጅጋ በነበረው አከባበር የተገኙት የክልሉ ተጠባባቂ ርዕሰ መስተዳድር ሙስጠፌ መሀመድ ምዕመናኑ እርስ በርስ እንዲረዳዱ ጥሪ ያቀርበው ሰላምና ጸጥታን በማስጠበ መጠበቅ ስራ ላይ ለተሰማሩ የጸጥታ ኃይሎች ምስጋና ማቅረባቸውን የክልሉ ብዙሀን መገናኛ ዘግበዋል። በሀረሪ ክልልም የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪና ሌሎች አመራሮች በተገኙበት በኢማም ማህመድ ስታዲየም የኢድ ሰላት ስነ ስርዓት ተከናውኗል። በዓሉን ተከትሎ በምግብ ነክና አልባሳት ዋጋ ላይ ጭማሪ መከሰቱንም ያነጋገርናቸው ምዕመናን ለቪኦኤ አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ በአላሁ አክበር

በስነ ስርዓቱ ላይ ተሳታፊ ከነበሩ መካከል አስተያየታቸውን ለቪኦኤ የሰጡ እንዳሉት በዓሉ ሲከበር ያጡና በተለያዩ ችግሮች ውስጥ ያሉትን በማሰብ መሆን ይገባል ብለዋል። ይህ የኮሮና ቫይረስ ወረርሽኝም ጥንቃቄ ሊለየው የሚገባ ጉዳይ አይደለም ሲሉ አስተያየት ሰጪዎቹ አሳስበዋል። ናኮር መልካነው ነው አስተያየቶቹን ከአምቦ ያሰባሰበው፣ እንደሚከተለው ይቀርባል። በጣም አመሰግናለሁ። ኢድ ሙባረክ ብያለሁ ለሁላችንም። ስሞትንና በየትኛው ከተማ እንደሚኖሩ? ማህመድ ከድር እባላለሁ። የአምቦ ከተማ ነዋሪና ተወላጅ ነኝ። እንዴት ተከበረ ኢድ በአምቦ ከተማ? ዛሬ ኢዳችን አምቦ ላይ ለ1442ኛ ጊዜ ሲከበር እጅግ በጣም በሰላማዊና በፍቅር በመተሳሰብ በመተዛዘን ያለፍነው በዓል ስለሆነ በጣም የሚያስደስት ነው። አምና በዓሉን በጣም በስጋት ነበረ በኮቪድ ምክንያት ያሳለፍነው። ዘንድሮ ጾማችንን የተራበን በማብላት የታረዘን በማልበስ እና ዘካተል ፍጥር ለችግረኛ በመስጠት ዘካን ለሚገባው በመስጠት በፍቅርና በሰላም በመዋደድ አንድ ወሩን ጾመን ዛሬ ለዚህ ኢድ ሰላት በቅተናል። እና ለመላው የእስልምና ሃይማኖት ተከታዮች በሙሉ በሀገሪቷ ሁሉም ክልል ድንበር የሚገኙ ሁሉ እንኳን ለአንድ ሺህ አራት መቶ አርባ ሁለተኛ ጊዜ የሂዳል ፈጥር በዓል እንኳን አደረሳችሁ በማለት መልእክቴ ማስተላለፍ ፈልጋል። ስምሽ ማን ነው? መሊካ። ኢድ ሙባረክ። ኢድ ሙባረክ። እንዴት ነው ኢድ አልፈጠር እንዴት ነው እየተከበረ ያለው? ጥሩ ነው፣ ደስ ይላል። አልሐምዱሊላህ። ደስ ይላል። ዛሬ ዓመት ቤት ነበር። ዛሬ ያው ተደባለቅን። በጣም ደስ ይላል። ማሻአላህ። ደስ ይላል። እንኳን አደረሰው ስሙ አብሮ አደረሰ ስሙት ማን ይባላል መሐመድ ይንገሩኝ እንዴት ተከበረ ባምቦ ምድር ምን ይመስላል ኢዱ ባምቦ ምድር ያው ከአለፈው አመት የተሻለ አልহামዱሊላሂ ረቢል ዓለሚን ለዚህ ላበቀን በኮረና በኮሮና መከኛት ህዝቡ አይደለም እንደዚህ በአደባባይ ሊገናኝ አይደለም በየጎረቤቱ መጠራራትና መገናኘት አስቸጋሪ ነበር ዘንድሮ ከ ረመዳን ከተያዘበት ቀን ጀምሮ በጀማዓ ነው የምንሰግደው። በጀማዓ ነው አንድ ላይ የምናፈጥረው። በጀማዓ ነው እንደገና ምንዛ ያየሩ ግን እኮ የኮረና እንትኑ ጥንቃቄው እንዳለ ሆነው ማለት ነው። በማክስም ነው መስጊድ ውስጥ የሚገባው። ከአምናው እጅግ በጣም ደስ የሚለው እንኳን አወል ሰኢድ ይባላል። በዚህ ወር ስለምኖ የነበረው እጋይ ከፈጣሪው ተገናኝቶ ዛሬ እንግዲህ የለፋበትን ደሞዝ የመቀበያው ቀን ናት ተብሎ ይነገራል። እና ዛሬ ደግሞ በአጠቃላይ ደግሞ ሜዳ ወጥቶ መስገዱ በሀገር ላይ በላ አይመጣም፣ ረሀብ አይመጣም የሚል እምነት አለ። በጋራም ሆኖ መስገዱ ሰዎች መሰባሰቢያ ምልክት በአንድ ላይ መሰባሰባቸው አምላክ ይወደዋል። ጎረቤት ለጎረቤት አሁን ሁሉም ይሰራል። ምንም የሌለው ሰው ደግሞ በለፍቶ እኮ የሚያወጣት ሳንቲም ባለች ለማኝ ያወጣል ለምኖ ያችን ይቀብላል። ከየተኛውም ዓለም በላይ ነብዩ መሐመድ የመረቋት ሀገር ኢትዮጵያ ናት። የፍቅር ሀገር ስለሆነ ሰው ጎረቤቱ እኛ አሁን ክርስቲያኖች ይጠሩናል። በዓመት በዓል ሄደን እነሱ ቤት እናከብራለን። እኛ ቤት ጠርተናቸው ደግሞ ዛሬ በከበረ ሁኔታ የኛንም ያከብሩልናል። እንዲህ ተከባብረን ተመካክረን ነው ሰውዳ ሰውዳ ማን ከማል አልሐምዱሊላህ ቆንጆ ተከበረ። በሰላም ወጣን፣ ያው በሰላም ተክቢል ምላይ ገባለን። ለሱ ምስጋና በሰላም ያለን ነገር መስጠት፣ ዘካ ማውጣት፣ ዘካ ከሌለ ፍጥር ማውጣት እንዲነ ሙላቃ አለይና ዋአለይክ፣ ባና ባደረሰን። ሁሴን ተስፋ ይባላለሁ የአንቦ ከተማ ነዋሪ ነኝ። እና በዓሉ አልሐምዱሊላ በሰላም ጾመን በሰላም ጨርሰናል። አምና በኮቪድ ምክንያት ተለያይተን ቤታችን ያሳልፍ ነው ጾም። ዘንድሮ እንደ ድሯችን በተከበረው ቦታና በተከበረው መስጊዳችን ከራያችን እየሰገድን ሰላታችን እየሰገድን ቁርአናችን እየቀራን ማድረግ ያለብንም ሁሉ በጾም የሚታዘዘውን እያደረግን በስነ ስርአቱ ጾመናል። አልሐምዱ ከኮሮና ጥንቃቄ አንጻር ምን ታዘቡ እንዴትስ መሆን አለበት ይላል? ነው ኮሮና ጥንቃቄ አብዛኛው ሰው እየተጠነቀቀ ነው ያለው። ከፊሉም እራሱን የለቀቀ ቢሆንም ወደፊትም ደግሞ ጤና ሚኒስቴር በሚያዘው መሰረት በተጠንቀቀና በመተግበር ኮቪድን መጠንቀቅ አለበት፣ ራሱን ማዳን አለበት ማንኛውም ህብረተሰብ ሰብ ብዬ አስባለሁ። አልሀምድላ በጥሩ ሁኔታ ተከብሯል። በድጋሚ ኢድ ሙባረክ እንኳን አደረሰ እንኳን

እሱን አክብሬ ሁሉም ሰው ባለው አቅም ምስኪን እየረዳ እያበላ እያጠጣ ፍጥር ያወጣ ዘካ እያወጣ ምስኪኖች ይረዳሉ። በጣም ደስ የሚል ነገር ነው። ኢድን ሙባረክ ሙባረክ ሙባረክ ለና ወለኩም ተቀበለ الله صالح الأعمال منا ومنكم የኢድ አልፈጥር በዓልን በማስመልከት ዘጋቢዎቻችን ከተለያየ ቦታ ላሰባሰቡልን ዘገባ እናመሰግናለን።